Voice of America. በጎንደርና በደብረ ማርቆስ ከትናንት በስቲያ የጀመረ የስራ ማቆም አድማ ዛሬም ቀጥሎ መዋሉን የመላው ኢትዮጵያ አንድነት ድርጅት አስታውቀዋል። የድርጅቱ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ማምሻው ላይ በሰጡን መግለጫ በጎንደር አካባቢ ባሉ ስፍራዎች ትናንት ግጭቶች እንደነበሩ አመልክተዋል። በሌላ በኩል ደግሞ መንግስት ሁኔታውን እያረጋጋ መሆኑንና አሁን በክልሉ ያሉ ሁኔታዎች ሰላማዊ መሆናቸውን የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ገልጠዋል። ሰለሞን አባተ ዝርዝሩን ይዘዋል። በምዕራብ አማራ ጎንደርና ደብረ ማርቆስ ከተሞች ውስጥ ከትናንት በስተያና ትናንት ከዚሁ ሥራ የማቆም አድማ በተጨማሪ ጎንደር አካባቢ ባሉ ስፍራዎች ትናንት ግጭቶችም እንደነበሩ የመኢአዱ ምክትል ሊቀመንበር አቶ ሙሉጌታ አበበ ነግረውኛል። ጎንደር የተለወጠ ነገር የለም። ምንም አይነት እንቅስቃሴ እየተደረገ አይደለም። እንደውም በሌላ ወረዳዎች አካባቢ አለፋ ጣቁሳ የሚባል አካባቢና አምባ ጊዮርጊስ ግጭቶች ነበሩ ትላንትና። እስረኞችን በኃይል እናስፈታለን የሚል የሕዝብ እርምጃ ነበር። ባለፋ ላይ የተወሰኑ አንድ አራት ካቢኔዎች ቤታቸውን፣ ንብረታቸውን እንትን ማለት እርምጃ የመውሰድ እና እነሱን የማባረር ስም ነገሮች ነበሩ። ካቢኔ ማለት በወረዳው አስተዳደር ስር የሚሰበሰቡ አሉ፣ እንደ ስራ አስፈጻሚ ማለት ነው። እነሱ ላይም እርምጃ እንደተወሰደ ነው ያለኝ መረጃ። ምን አይነት እርምጃ ነው? የኃይል እርምጃ ቤታቸው፣ ንብረታቸው ላይ ህዝቡ ወስዶ፣ እነሱም ከዚያ ከተማ ከወረዳው አስወጥቶ ከከተማው የማስኬድ እና የታሰሩ ሰዎችን የማስፈታት እርምጃ ተወስዷል። አምባ ጊዮርጊስ ማን ነው ይሄንን እንቅስቃሴ ሲመራ የነበረው ያውቃሉ? ህዝቡ ነው ራሱ ከሌ። እንደው በድርጅቱም ደረጃ ከሌ ይመራዋል በግለሰቡ ከሌ ነው ማለት አይቻልም። ህዝቡ ነው የሚመራው ይህንን እንቅስቃሴ። ከሁላችንም ቁጥጥር ውጭ ነው። በሕይወትና በአካል ላይ የደረሰ ጉዳት አለ? በንብረት ነው እንጂ በሕይወትና በአካል የደረሰ የለም። በትላንትናው ዛሬ ጎንደር እንደሚታወቀው ዋና ከተማው ሶስተኛ ቀኑ ነው። ምንም አይነት እንቅስቃሴ የለም፣ የትራንስፖርትም የሰዎችም እንቅስቃሴ ሱቅ ወጥቶ እቃ የመግዛትም የመሸጥም አንድም አይነት የንግድም የምንም አይነት እንቅስቃሴ የለም። ማርቆሱም እንደዚሁ ትላንት የተጀመረው ዛሬ ቀጥሎ ውሎ እንደውም ንጉስ ተክለ ሃይማኖት አደባባይ የሚባል አለ ማርቆስ ላይ እዚያ አካባቢ ነጋዴዎች ተደራጅተው ሰላማዊ ሰልፍ እናደርጋለን የታሰሩት ልጆቻችን ናቸው ይፈቱ ብለው ከስራ ማቆሙ ጎን ለጎን ነጋዴው ተደራጅቶ ወጥቶ ጥያቄያችሁን አቅርቡልን እንጠይቃችሁ እንመልስላችሁ የሚል የዞኑ አስተዳዳሪና ከንቲባው ሀሳብ ሰጥተዋቸው በሲኒማ ቤት ገብተው ጥያቄ እንዲያቀርቡ አድርገዋቸዋል። ጥያቄያቸው ምንድን ነው? ሶስት ነገር ነው የጠየቁት። አንደኛ የታሰሩ ልጆቻችን፣ ወንድሞቻችን፣ ወገኖቻችን ይፈቱ በአስቸኳይ ይለቀቁ። ሁለተኛ ከሌላ አካባቢ የማናውቀው የመከላከያ ኃይል መጥቶ ከተማዋን የወረራት ስለሆነ በአስቸኳይ ይወጣል። ሶስተኛ የወልቃይት የአማራ የማንነት ጥያቄ በአስቸኳይ መልስ ይሰጠን የሚል ጥያቄዎችን አቅርበው በውይይቱ ላይ ስላልተግባቡ አብዛኛዎቹ ረግጠው ነው የወጡት። ተሳተ ህዝቡ ጥሎ ወጣ ይሄንን ውይይት ማለት ነው አስራ አንድ ሰዓት ላይ ግን አሁን በማርቆስ ከተማው እንትኑ ሞልቶ ጣቢያው እስር ቤቱ ማለት ነው የከተማው ፖሊስ ጣቢያ ሞልቶ ንጉሥ ተክለ ሃይማኖት ትምህርት ቤት የሚባላል ማርቆስ ላይ በዚያ ትምህርት ቤት ከስምንት መቶ ያላነሱ ወጣቶች ታስረው እንደሚገኙ ነበር መረጃ ያለን እኛ ከእነዚያ ውስጥ በአስራ አንድ ሰዓት ከሩብ አካባቢ ወደ አራት መቶ የሚሆኑ እስረኞች እንደተፈቱ መረጃ ደርሶኛል። አሁን አስራ አንድ ሰዓት አካባቢ ማለት ነው። ለምንድን ነው የቀሩ አሉ። ለምንድን ነው የታሰሩት? ምን አደረጋችሁ ተብለው፣ በሰላማዊ ሰልፍ ጊዜ ነው ዝም ብለው ታፍሰው የተወሰዱት። ዛሬ በተደረገ ሰላማዊ ሰልፍ ነው አይደለም፣ በቀደም በተደረገው በዛን ቀን የታሰሩ ናቸው። ዛሬ የታሰሩት ሊፈቱልን ነው ጥያቄያቸው። የዛሬ ወይ ነበረ ያለ አግባብ ነው የታሰሩት። እነዚህ ሶስት ጥያቄዎች ነበሩ የነበሩት። ሊፈቱልን የሚል ጥያቄ የተወሰነ ያክል መልስ አግኝቷል። አሁን የተፈቱ ሰዎች እንዳሉ መረጃ ደርሶኛል። የሚቀሩ ሰዎች አሉ ግን፣ የስራ ማቋሙ የስራ ማቆም አድማው ይቀጥላል፣ እንደቀጠለም ነው። ነገ ምን እንደሚሆን ደግሞ አብረን የምናየው ነው የሚሆነው። በወሎም እንደዚሁ ተመጣጣኝ የሆነ ወልዲያና ደሴ አካባቢ መከላከያው እንደውም ከአካባቢው የመልቀቅ አይነት የመውጣት ሁኔታዎች ይታያሉ የሚል መረጃ ነው የደረሰኝ። መንግስት ምላሽ እየሰጠ ነው ማለት ነው ለጥያቄዎቹ። እንግዲህ አሁን አመላካች ነገሮች አሉ እኛም በመግለጫችን የጠየቅነው መከላከያው በሲቪል ከሲቪል አስተዳደር በአስቸኳይ እንዲወጣ የታሰሩ ውስጥ እንዲፈቱ የወልቃይት ማንነት ጥያቄ ኮሚቴ ጉዳያቸው በሰላማዊ መንገድ እንዲታይ እና መልስ እንዲሰጣቸው የሚል ይገኝበታል። ብዙ ጊዜም እና ያቀረብናቸው ናቸው እነዚህ ነገሮች እና አሁን አመላካች ነገሮች ይታያሉ። እንግዲህ ህዝቡን ለማዘናጋት እንዳይሆን ግን እፈራለሁ። እንዲህ እናደርጋለን የሚለውን የማዘናጋት አይነት ሂደት እንዳይኖር ሰፈር አለው። ህዝቡም ይሄን በሚገባ የሚያውቀው ይመስለኛል፣ እና አመላካች ነገሮች አሉ። ሰለሞን የመያድ ድርሻ ምንድን ነው? በአጠቃላይ በዚህ አሁን በአማራ ክልል ውስጥ በሚታየው ሁኔታ በምስራቅም በምዕራብም አማራ ባሉት ሁኔታዎች ላይ መያድ ድርሻው ትግሉን አስተባብሮ የመምራት አይደለም። ህዝቡ የሚመራውን ትግል በህዝቡ ላይ የሚደርሰውን ችግር ለአለም ህብረተሰብና ለኢትዮጵያ ህዝብ ይፋ የማድረግ የማጋለጥ፣ የማውጣት እነዚህ ነገሮች በህዝቡ ላይ የሚደርሱት ችግሮች የሚፈጸሙ ችግሮች እና እየተፈጸሙ ያሉት ሰብአዊ መብት ረገጣዎች፣ ግድያዎች፣ እስር፣ ድብደባ፣ ወከባ እነዚህ አይነት ነገሮች እንዲቆሙ ነው ግፊት የሚያደርገው። በአማራ ብቻ አይደለም በኦሮሚያም በደቡብም ለምሳሌ ደቡብ እስካሁን እኛ በመግለጫችንም ላይ ያካተትነው በዚህ በሰገን ህዝቦች ዞን ላይ ጂንካ የምትባል ወረዳ አለች። እዚያ ወረዳ ላይ አስራ አምስት ቀን ሊያልፈው ነው በመከላከያ እጅ ከገባ ወረዳው ማለት ነው። ሰዎችም እየተገደሉ ነው፣ መንቀሳቀስ አይችሉም። ወረ ይሄ መንግስት ሰራተኛው በአጠቃላይ ስራ አቁሞ ተባርሯል ከዚያ ቦታ ላይ። በኦሮሚያም እንደዚሁ በተለያዩ ቦታዎች ከወለጋ ጀምሮ እስከ ባሌ በዚህ በምዕራብ አርሲም በተለያዩ ቦታዎች ላይ እንደዚህ አይነት ተመሳሳይ ችግሮች ናቸው ያሉት። እና መያድ ሁሉም ጋር የራሱ የሆነ መዋቅር ስላለው የህዝቡን ችግር እየተከታተለ ነው፣ ይፋ የሚያደርግ የሚያጋልጥ በሚችለው መንገድ ነው ህዝቡን ከኋላ ነው እያገዘ ያለው እንጂ በዚህ በህዝባዊ ትግሉ እና በህዝባዊ እንቅስቃሴው ላይ መያድ በዋናነት የሚመራው ኃላፊነት ወስዶ የሚያንቀሳቅሰው ነገር አይደለም። የፖለቲካ ፓርቲዎች ግን እንደዚህ አይነት ህዝባዊ እንቅስቃሴዎችን የመምራት የማደራጀት፣ የማስተባበር ሚና አይጠበቅባቸውም እንዴ አቶ ሁሉ ፖለቲካ ፓርቲዎች ሲጀመር፣ የፖለቲካ ፓርቲ ዓላማው ህዝቡ በደል እንደበዛበት ችግር እንደየተፈጸመ እንዳለ መብቱን እንዲጠይቅ የማንቃትና የማስተማር የመጀመሪያ ስራውን የፖለቲካ ፓርቲዎች ይሄንን አድርገናል፣ ስናደርግም ቆይተናል። በማድረጋችንም አሁን ህዝቡ ባለቤቱ እኔ ነኝ፣ የስልጣኑን ባለቤት እኔ ነኝ፣ መብቴንም የመጠየቅ መብት ያለኝ እኔ ነኝ ብሎ ትግሉም በባለቤትነት ስለያዘው ፓርቲዎች በዋናነት ይህንን ትግል እንመራለን ሚሉ ህዝቡም ላይፈቅድላቸው ይችላል የሚል እምነት አለው። ህዝቡ የኔ ነው ብሏል። በቃ አሁን ነግራችሁኛል እስከ ዛሬ አስተምራችሁኛል፣ የምትችሉትን ነገር አድርጋችሁልኛል። አሁን ግን መብቴን እጠይቃለሁ ራሴን የምጠይቅ መብቴን እና ራሴ ያስከብራለሁ ብሎ ህዝቡ የያዘው ትግል ስለሆነ በዚህ ውስጥ ፓርቲዎች እጃቸው እንዲያስገቡ የህዝቡን ትግል በህዝቡ ትግል ላይ ውሃ እንደመጨመር ነው የሚሰማኝ። ሶሎሞን፣ የህዝብ ትግልን የሚያስተባብር አካል ያስፈልጋል መቼም። ካለበለዚያ እንደዚህ አይነት እንቅስቃሴዎች ሊጠለፉ ይችላሉ። አቅጣጫቸውን፣ ገጽታቸውን ሊለውጡ ይችላሉ ወደ ተባባሰ ሁከትና ወደ ትርምስ ወይም የፖለቲካም ጥያቄ ወደ ሌላቸው አዝማሚያዎች ሊሄዱ ይችላሉ። ባለቤት ማለት ትግልን አስተባብሮ መምራት ማለት ይመስለኛል እና ወደ ስርዓት አልበኝነት ወደ አናርኪ የመሄድ ሁኔታዎች አይፈጠርም ብሎ አይሰጉም? በዚህ ሁኔታ ውስጥ አዎ፣ አሁን ምንድን ነው ይሄ ሊፈጠር የሚችለው ስርዓት አልበኝነት፣ የሚወሰደው የኃይል እርምጃ እየቀጠለ ከሄደ ህዝቡ፣ የኢትዮጵያ ህዝብ እንደምታውቀው ልበሰፊ ነው። ብዙ ችግሮችን ችሏል። በትዕግስት አይቷል፣ ሲያይ ቆይቷል። አግሶ የወሰደው የመፍትሄ እርምጃ ነው። በመፍትሄ እርምጃ ወይም በመብት ጥያቄው ላይ የሚወሰደው የመንግስት የኃይል እርምጃ ወይም የአጸፋ እርምጃው እየቀጠለ ከሄደ እነዚህ ነገሮች ሊፈጠሩ ይችላሉ። እነዚህ ነገሮች ደግሞ እንዳይፈጠሩ ፓርቲዎች ምንድነው የሚያደርጉት? መንግስት የኃይል እርምጃውን እንዲያቆም፣ ህዝቡም መብቱን የጠየቀ ስለሆነ ለህዝቡ መብት መንግስት መልስ መስጠት እንዳለበት አጥጋቢ የሆነ መልስ ከከንፈር ያለፈ መልስ ወይም የህዝቡን ጥያቄ አርኪ የሆነ መልስ ሊሰጥ ያስፈልጋል። እነዚህ ነገሮች ካልተመለሱ ነው ይሄ የስራ ጠልበኝነት ሊፈጠር ይችላል ብለን እንሰጋለን። እኛም እንደ ፓርቲ እንደዚህ እነዚህ ነገሮች እንዳይፈጠሩ ለሁለቱም፣ ለህዝቡም፣ ለመንግስትም ፓርቲዎች ግፊት ያደርጋሉ። መንግስትም የኃይል እርምጃውን እንዲያቆም ህዝቡም አሁን በጀመረው አቅጣጫ በሰላማዊ መንገድ ብቻ ከዚህ በፊት እንደሚያደርገው አሁንም እያደረገ እንዳለው ከዚህ ያላለፈ ጥያቄ የሰላማዊ ልክ አሁን ሰላማዊ ሰልፍ ወጣ፣ ሲቀጥል ጎንደር የስራ ማቆም አድማ አደረገ። ምንም አይነት የስርዓት አልበኝነት ሂደት አይታይበትም። ትግሉ ላይ የስርዓት አልበኝነት ሂደት እስካሁን ላለው ሁኔታ እስካሁን ላለው ሁኔታ ሳይሆን የተናገርኩ ያሉት በአጠቃላይ ነው። እንዲህ አይነት ሁኔታዎች ሊያስከትሉ የሚችሉት መዘዝ እንዳለ ነው የጠየቅኩት። ትክክል ነው፣ ይሄ ሊያስከትል ይችላል። ይሄ ሊያስከትል እንዳይችልም እንዳያስከትልም ነው እኛ መንግስት ላይ ግፊት እያደረግንም ጥያቄም እያቀረብን ያለ ነው። የሀይል እድምጃ ይህቁም ይሄ ስራ አልበኝነት እንዳይፈጠር የህዝቡን ከቁጥጥር ውጭ እንዳያደርገው የሚል ግፊት እያደረግን ያለነው ይሄ እንዳይፈጠር ነው። በአማራ ክልል በአጠቃላይ በተለይ ደግሞ ጎንደርና ደብረ ማርቆስ ውስጥ ስላለው ሁኔታ ትናንት አግኝቼ የጠየኳቸው የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን በሁለቱ ከተሞች ውስጥ አገልግሎት ሰጪዎች ስራ እንዳቆሙ ገልጸዋል። የደብረ ማርቆሱ ሙሉ በሙሉ ባይሆንም መንግስት ከህዝቡ ጋር የተወያየ መሆኑንም አመልክተዋል አቶ ንጉሱ አቶ ንጉሱ መግለጫቸውን የሰጡኝ ትናንት በመሆኑ የጊዜ አገላለጻቸውንም በዚያው መሰረት እንድትገነዘቡልኝ ጠይቃለሁ። በጎንደር በጎንደር ከተማ ከትናንትና ጀምሮ በወረቀት ዜጋውን የሚያስፈራራ የአገልግሎት የሚሰጡ ተሽከርካሪዎችን፣ አገልግሎት የሚሰጡ ሆቴሎችን፣ የመሳሰሉትን በአጠቃላይ ተቋማት አገልግሎት ከሰጡ ጥቃት እንደሚሰነዘርባቸው የሚያሰራራ የጎንደር ሕዝብ ቀደም ሲል ከደረሰበት ጉዳቱ የቅርብ በመሆኑ ሙሉ በሙሉ ከዛ ድባብ የወጣ ባለመሆኑ ያንን የስጋት ድባብ፣ ያንን የጭንቀት ድባብ በመደመር በመደረብ አስተዋጽኦ የሚያበረክቱ መልእክቶች እና ጥሪዎች፣ ማስፈራሪያዎች በህብረተሰቡ ውስጥ እንደተሰራጩ በቂ መረጃ አለን። በዚህም ምክንያት ባጃጆች፣ ታክሲዎች በአጠቃላይ አገልግሎት ሰጪ ተቋማት ትናንትናና ዛሬ አቁመዋል። ከህብረተሰቡ ጋር በጉዳዩ ላይ ውይይት እየተደረገ ህብረተሰቡ መንግስት ምን እስክንሆን ነው የሚጠብቀን? በደንብ አጣርቶ እርምጃ ይውሰድልን፣ ሰላም እንፈልጋለን። ባለፈው ሳምንትም ከአመራሩ ጋር ተወያይተን ይሄንን አቋማችን አሳውቀናል። ስለዚህ ይሄንን መንግስት እኮ ጎናችን ቆሞ ያስቁምልን፣ ሀይ ይበልልን እያለ ነው። በምን መድረክ ነው ይሄንን መልዕክት የሚያስተላልፈው ሰው በምን መንገዶች ነው ሰፊ መድረኮች ተፈጥረው ውይይት ተደርጓል የአመራሩ በየደረጃው የከተማ አስተዳደሩ የክልል አመራርም በፌዴራል ደረጃ አመራሩም መጥቶ ጎንደር ላይ ከልዩ ልዩ ህብረተሰብ ክሎች ጋር ሰፊ ውይይት አድርጓል ከደብረ ማርቆስ አኳያ ደብረ ማርቆስ ከተማ አስተዳደር የሰልፍ ሙከራዎች ነበሩ እነዚህ ሙከራዎች እንደ ባህር ዳርም እንደ ጎንደርም ሲጠነሰሱም ሲወጠኑም ደብረ ማርቆስን የማፈራረስ ዓላማ ነበራቸው። ደብረ ማርቆስን የመጉዳት ዓላማ ነበራቸው። ይሄንን አበክረን ለህብረተሰቡ ስንነግር፣ ለህብረተሰቡ ስናስረዳ፣ እንደ ሌሎቹ አካባቢዎች ሁሉ ከህብረተሰቡ ጋር ውይይት ሲደረግ ቆይቷል። በውይይቱም የተደረሰበት ስምምነት አሁንም ደብረ ማርቆስንና አካባቢውን የብጥብጥ ማዕከል አናደርግም፣ ሰላማችን እንፈልጋለን፣ የምናነሳቸውን ጥያቄዎች ደግሞ አዳምጡን፣ እናነሳለን። ስለዚህ በውይይት ላይ የተመሰረተ ከችግር የሚያወጣ ስራ እንስራ የሚል ህብረተሰቡ ይንን አቋም ስለያዘ በዚህ ስምምነት ተደርጎ ያው በደብረ ማርቆስ ቅድም የገለጽኩት እውነታ ነው ያለው። ከዛ ውጭ ግን አሁንም በተደጋጋሚ ስጋቱ ስላለ በደብረ ማርቆስ ጥቂት ሱቆች እና ሆቴሎች አገልግሎት አልሰጡም እዛ። ስለዚህ በደብረ ማርቆስ ግን መላ የትራንስፖርት አገልግሎት መላ የሱቅና የሆቴል የመሳሰሉት አገልግሎቶች ቆመዋል የሚለው ከእውነት የራቀ ነው። እኛ ባለን መረጃ በገመገም ነው ማርቆስ እነዚህ የፍርሃት ድባብ ያላቸው አንዳንዱም ህገ ወጥ በሆነ መልኩ ስርአት አልባ በሆነ መልኩ የማሰራራትም እንቅስቃሴዎች ስላሉ እነዚህ እነዚህ ህብረተሰቡ ላይ ተጽዕኖ አሳድረው ዛሬ ያልተከፈቱ አገልግሎት ያልሰጡ ሱቆችና ሆቴሎች አሉ። ከነዚህ ጋር ውይይት አድርገን ለእነዚህ ሰዎች ዋስትና እንደምንሰጣቸው አረጋግጠን ወደ አገልግሎት ይገባሉ። በአጠቃላይ ግን ክልላዊ ሁኔታው ቀደም ካሉት ሳምንታት ወደ ተረጋጋ ሁኔታ ህብረተሰቡም አጀንዳው እየተቀየረ መሆኑን አጀንዳው ክልል የማተራመስ አጀንዳው እዚህም እዛም ሁከት የመፍጠር እናም ሄዶ ሄዶ መጨረሻ ላይ ስርዓት የማፍረስ ሀገር የማፍረስ ጉዳይ መሆኑን እየተገነዘበ በየአካባቢው የሰላሙ ጠበቃ ለመሆን እየሰራ ነው ያለውና አጠቃላይ ክልላችን ሲወሰድ እጅግ ሰላማዊ ነው። በምስራቅ አማራ፣ በወልዲያ፣ በመቄት፣ በዋድላ፣ በላሊበላ አካባቢ ያለው ሁኔታ ሰሞኑን ውጥረት የበዛበት እንደነበር እና ከፍተኛ የታጠቀ የመንግሥት ኃይል እንቅስቃሴ መኖሩም ወልዲያ ላይ እሁድ ሊደረግ ታስቦ የነበረ ሰልፍ በፍራቻ ምክንያት መቅረቱን የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ትናንት ስለሰጡኝ መግለጫ የክልሉን መንግስት ቃል አቀባይ አቶ ንጉሱ ጥላሁንን ጠይቄ ነበር። በምስራቁ የአማራ ክፍል የተቃቀስካቸው ወረዳዎች በአጠቃላይ ሰላማዊ ናቸው። ከፍተኛ የታጠቀ ኃይል በዋላና በመቄት በወልዲያ በተለየ ሁኔታ ሊያንቀሳቅሰው የሚችለው ምንም ምክንያት የለም። ነገር ግን ባለን መረጃ የጸጥታ መዋቅሩም ባለው መረጃ የህብረተሰቡን ህይወት፣ የህብረተሰቡን ሀብት ንብረት ወደ ውድመትና ወደ ጥፋት የሚያመሩ እንቅስቃሴዎች ሊታዩ በታሰበባቸውና በቂ ዝግጅት በተደረገባቸው አካባቢዎች ባለው መረጃ መሰረት ህብረተሰቡም ራሱ ስለሚፈልገው፣ መንግስትም ግዴታ ስላለበት ይሄንን የማድረግ ግዴታ ስላለበት፣ የጸጥታ መዋቅሩ በስነ ምግባሩና ባለው መረጃ መሰረት ላይ አድርጎ ይንቀሳቀሳል። ወሎ ውስጥ በሀብረ ወረዳ መርሳ ላይ ከትናንት በስቲያ ከሰዓት በኋላ የሰማያዊ ፓርቲ ሁለት አባላት ታፍነው መወሰዳቸውንና በሌሎችም ወረዳዎች የታሰሩ መኖራቸውን ስምና ቦታ እየጠሩ የዘረዘሩልኝን የመኢአዱን ዋና ጸሐፊ የአቶ አዳነ ጥላሁንን መግለጫ ማንስቼላቸው፣ በፖለቲካ ምክንያት የታሰረ ማንም እንደሌለ ነገር ግን በወንጀል የተጠረጠሩ ካሉ ጉዳዩ እስከሚጣራ በቁጥጥር ስር እንዲቆዩ እንደሚደረግ የክልሉ መንግስት ቃል አቀባይ አክለው ገልጸዋል።